የትግራይ ክልል ምክር ቤት በክልሉ ምርጫ ወንበር ላገኙ ፓርቲዎች ያለ ድምፅ እንዲሳተፉ አስራ አምስት ወንበሮች በምክር ቤቱ እንዲኖሩ ባለፈው ሳምንት ወስኗል። ውሳኔውን የትግራይ ነጻነት ፓርቲና አሲምባ ዲሞክራሲያዊ ፓርቲ ተቀብለውታል። ሳልሳይ ወያኔ ትግራይ ደግሞ የክልሉ ዲሞክራሲያዊ ሂደትን የሚያዳክም ነው በማለት ተቃውሞታል። ባይቶና ፓርቲ ደግሞ በዚህ ሳምንት መጨረሻ በሚያካሂደው ስብሰባ የመጨረሻ አቋሙን እንደሚያሳውቅ ተናግሯል። ሙልጌታ ጽብሃ ዝርዝራለው። የትግራይ ክልል ምክር ቤት ባለፈው ሳምንት ባካሄደው ጉባኤ በምርጫ ተሳትፈው ወንበር ማግኘት ላልቻሉ ፓርቲዎች በአዲሱ የክልሉ ፓርላማ ያለ ድምፅ በአስራ አምስት ወንበሮች እንዲሳተፉ የቀረበ አዋጅ በአብላጫ ድምፅ አጽድቋል። በጸደቀው አዋጅ መሰረት ባይቶና በድምፅ ካሸነፈው አንድ ወንበር በተጨማሪ ሰባት ወንበሮች ያለ ድምፅ እንዲያገኝ፣ የትግራይ ነጻነት ፓርቲ አምስት ወንበሮች፣ ሳልሳይ ወያነ ትግራይ ሁለት ወንበሮች፣ አሲምባ ዲሞክራሲያዊ ፓርቲ አንድ ወንበር ያለ ድምፅ እንዲያገኝ ተወስኗል። የትግራይ ነጻነት ፓርቲ በምርጫው ወንበር እንዲኖረው አቅደው መንቀሳቀሱ የገለጹት የፓርቲው የህዝብ ግንኙነት ኃላፊ ዶክተር ደጀን መዝገበም፣ ሆኖም ግን ህዝብ ባለው ስጋት እንዲሁም የገዢው ፓርቲ የታችኛው መዋቅር አመራሮች ህዝብ በነጻነት እንዳይመርጥ ስላደረጉ ወንበር ሳናገኝ ቀርተናል ብለዋል። የትግራይ ክልል ምክር ቤት በአምስት ወንበሮች ያለ ድምፅ እንድንሳተፍ የወሰነውን ተቀብለናል። ሀሳባችንም ለማስተዋወቅ ይረዳናል ብለዋል ዶክተር ደጀን አሁን ያለ ድምጽ በምክር ቤት ውስጥ ተሳተፉ ተብለናል። ይሄ ምን ማለት ነው? ህግ ይጣሳል። የትግራይ ዴሞክራታይዜሽን ፕሮሰስ ይጎዳል። አካሄዱ ይሄ ሁሉ አይተናል። እኛ የናጽነት ታጋዮች ነን። ሀገረ ትግራይ መመስረት ነው ዋናው አላማችን። ስለዚህ የተሰጠን ያለ ድምጽ የመሳተፍ እድል ብንጠቀምበት የሚሰናከል የዴሞክራሲ ፕሮሰስ አለ የለም። ይልቅ የሚጠቅመው ይሆናል። የተሰጠን እድልስ በምጽዋት ነው ወይስ በአዋጅ በህግ ነው የተሰጠን ለዚህ የሚሆን ሕግ አዋጅ ወጥቶ ነው ግቡ እየተባለ ያለ። ስለዚህ በድምጽ ለመሳተፍ በድምፅ ለመሳተፍ የሚያስችል የህዝብ ድምጽ ያስፈልጋል። አላገኘንም። ሀሳብህን ለመሸጥ ደግሞ መድረክ ያስፈልጋል። መድረክ አግኝተናል። ይህንን መድረክ እንጠቀምበታለን። ይሄ ለኛ ትልቅ እድል ነው ሀሳባችን ለመሸጥ ወደ ምክር ቤቱ ያለ ድምጽ መግባት የገዢው ፓርቲ ስራዎች ማጀብ ነው የሚል ሀሳብ ይነሳልና በዚህ ያለውት አስተያየት ምንድን ነው ለሚለው ጥያቄ ዶክተር ደጀን ሲመልሱም ገዢው ፓርቲ ለጥቅሙ አስቦ ይህ በምክር ቤት እንዲወሰን አድርጎ ሊሆን ይችላል፣ እኛም ውሳኔው ለጥቅማችን እናውለዋለን ብለዋል። ህወሓት ዴሞክራሲያዊ እንዳይመስል ኮ አይደለም አላማችን ከሆነ ማይሆን ዴሞክራሲያዊ ቢሆንልና አገራችን ቢያመጣ ምን ችግር አለው? አላማችን አገር ነው። ስለዚህ ህወሓት ለራሱ ሲል ነው ያደረገው ሊሆን ይችላል ራሱ ሲል ያደረጋት ነገር ክፍተቷን ተጠቅመን ለራሳችን አላማ እንጠቀምበታለን። እኛ ደግሞ ነው የራሳችን አላማ ኮምፕሮማይዝ አድርገን ለህወሓት አላማ እንዲውል አናደርግም። አላማችን ድምጻችን ለህዝብ ማሰማት ነው። ይሄ መድረክ ይጠቅመናል፣ እናደርገዋለን። የትግራይ ነጻነት ፓርቲ አባላት ምክር ቤት በሚገቡበት ጊዜ እንደ ሌሎች የምክር ቤት አባላት ህዝብ የመሰብሰብና ከመንግስት አመራሮችም መረጃ የማግኘት መብት እንዲከበርላቸው መጠየቃቸውም ዶክተር ደጀን ገልጸዋል። ተመሳሳይ አቋም በመያዝ አሲምባ ዲሞክራሲያዊ ፓርቲ የምክር ቤቱ ውሳኔ እንደሚቀበል ገልጿል። በወጣው ህግ መሰረት ያለ ድምጽ ሁለት ሁለት ወንበር ያገኘ ሳልሳይ ወያነ ትግራይ የምክር ቤቱ ውሳኔ ህግ የሚጥስና የትግራይ ዲሞክራሲያዊ ጉዞ የሚያደናቅፍ ነው በማለት ተቃውሞታል። የፓርቲው የህዝብና ሚዲያ ግንኙነት ኃላፊ አቶ ክንፈ ሀዱሽ ሳልሳይ ወያነ ውሳኔው ለትግራይ የዲሞክራሲ ሂደት በተግባር ይሁን አስተሳሰብ አዎንታዊ ድርሻ የማያበረክት ውድድርን የሚያጠፋ ነው ብሎ ያምናል ብለዋል። የትግራይ ዲሞክራታይዜሽን ወንበር በመስጠት ያለ ድምጽ ወንበር በመስጠት ለተፎካካሪ ፓርቲዎች በመስጠት አይደለም። የትግራይ ዲሞክራሲያሽን የሚረጋገጠው የትግራይ ዲሞክራሲያሽን የሚረጋገጠው በፓርቲዎች መካከል የሚካሄድ እውነተኛ የሆነ ፉክክር ነው። እውነተኛ ፉክክር እንዲካሄድ ደግሞ ፖለቲካ ምህዳሩ መስፋት አለበት። በገዢው ፓርቲ በኩል የሚካሄደ ጫና መቀነስ አለበት ወይም መጥፋት አለበት። ስለዚህ በአጠቃላይ ዲሞክራሲያዊ የሆነ ስርአት ነው መገንባት ያለብን። በስርአት ነው ፎከስ ማድረግ ያለብን እንጂ በውጤቱ አይደለም። ምክንያቱ ይህንን ውጤት ያገኘ ነው የፕሮሰሱ ውጤት ነው። ፕሮሰሱ ጥሩ ስላልነበረ ነው በጣም የተፈካካሪ ፓርቲዎች ዝቅተኛ ውጤት ያገኙት ማለት። ስለዚህ ፕሮሰሱ ስርአቱ ማስተካከል ነው እንጂ ውጤቱ ላይ በመስራት አይደለም። የትግራይ ዲሞክራታይዜሽን ሊረጋገጥ የሚችለው አዲስ የወጣ ህግ ወደ ኋላ ተመልሶ ከአሁን በፊት ለተካሄደው ምርጫ አይሰራም በሚል አቋምን ውሳኔው አንቀበለውም ብለዋል። ህግ ደግሞ ወደ ኋላ ተመልሶ አይሰራም እንደሚታወቀው። ስለዚህ አሁን ያለውን የተመሰረተውን መንግስት ቅድም ብሎ ሐምሌ አካባቢ የወጣው በወጣው ምርጫ አዋጅ መሰረት ተደርገ ነው ይህን መንግስት የተመሰረተው። አሁን አዲስ አዋጅ አውጥተን ቀደም ብሎ ለተካሄደው ምርጫ እንዲሰራ ማድረግ አይቻልም ማለት ነው። ምክንያቱ ህግ ወደ ኋላ ተመልሶ ስለማይሰራ አሁን የተደረገው ነገር ግን ይህንን መሰረታዊ የሆነ የህግ ፕሪንሲፕል የሚቀረ ነው ማለት ነው። የምርጫ ስርዓቱ ከመጀመሪያውም እንዲስተካከል ፓርቲያቸው ሀሳብ አቅርቦ እንደነበር ገልጸው ይህ ግን ገዢው ፓርቲ ስላልተቀበለው በምክር ቤት አልጸደቀም ብለዋል። ወደፊት የምርጫ ስርዓቱ መስተካከል አለበት እንጂ ላለፈ ምርጫ አዲስ ህግ በማውጣት ሊተገበር አይገባም ብለዋል። በክልሉ በድምፅ ካሸነፈው አንድ ወንበር በተጨማሪ ሰባት ወንበሮች ያለ ድምፅ እንዲሳተፍ የተወሰነለት ባይቶና ፓርቲም በጉዳዩ ላይ የመጨረሻ ውሳኔ ለመስጠት ቀጣይ ቅዳሜና እሁድ እንደሚሰበሰብ ያገኘ ነው መረጃ ያሳያል። ሆኖም አንዳንድ የፓርቲው አመራሮች ውሳኔውን እንደማይቀበሉት በማህበራዊ ሚዲያ እየገለጹ ይገኛሉ። ለአሜሪካ ድምጽ ሙሉጌታ አጽበሃ ከመቀለ